ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት ዘጠኝ 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔ አዳኒት ፈሳሐየነ ሐኪሞች በተለያዩ ከተሞች ዛሬ በሰላማዊ ሰልፍና በስብሰባ ጥያቄዎች አቅርበዋል። እኛ ሐኪሞች የጠየቅናቸው ጥያቄዎች አሉ። በአጠቃላይ በዶክሜንት ይህ ዶክሜንት ውስጥ ያሉ ጥያቄዎች፣ አንዲትም ጥያቄ ሳይቀር ካልተመለሰ በስተቀር ትግላችን ወደኋላ ምንም አይልም። ባህር ዳር ከተማ በተካሄደው ሰልፍ ላይ የተገኙት ዶክተር አብራራው ታደሰ የፈለገ ህይወት ሪፈራል ሆስፒታል ጥቅላላ ሐኪም ናቸው። በአብይ ርዕሳችን ይቀርባል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሐሪክ ብላችሁ ተከተሉን አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የግብፅ ፕሬዚደንት አብደልፋታህ አልሲሲ በብዙ መቶዎች ለሚቆጠሩ እስረኞች ምህረት አድርገዋል። ከእነሱም አንዱ በሀገሪቱ ጽኑ መሰረት ያለውን ክፍል በመንቀፉ የታሰረ እውቅ ጋዜጠኛ ይገኝባቸዋል። ጋዜጠኛ አብደል ሃሊም ቃንዲል የሀገሪቱን የፍርድ ስርዓት ነቅፏል ተብሎ አቻምና ታኅሳስ ወር ላይ የሶስት ዓመታት እስራት ተፈርዶበት እንደነበር የአረብ የግብፅ ሪፑብሊክ ኦፊሴላዊ መጽሔት ትላንት ዘግቧል። አንዲል ከ17 ሌሎች ተከሳሾች ጋር በአንድ አይነት ክስ ነበር የተፈረደበት። የሙስሊም ወንድማማችነት ፕሬዚደንት መሐመድ ሞርሲ ይገኝባቸዋል። የሙስሊም ወንድማማችነት ድርጅት ተቃዋሚ የሆነው ጋዜጠኛ በሞርሲ ላይ የተፈጸመውን የመንግስት ግልበጣ የደግፎ ነበረ። የ65 ዓመት ዕድሜው ጋዜጠኛ የኤልሲሲ መንግስት ደጋፊ ቢሆንም የመዘዋወር እገዳ ተደርጎበት ጋዜጣው እንዲታገድ ተደርጓል። ሆስኒ ሙባረክ ከስድስት ዓመታት በፊት ከስልጣን ተወግደው ኤልሲሲ ስልጣን ላይ ከወጡበት ጊዜ አንስቶ በተቃውሞ ላይ ከባድ እርምጃ ወስደዋል። በብዙ ሺህ የሚቆጠሩ አብዛኞቹ እስላማውያንና ዓለማውያን አክቲቪስቶችን አስረዋል። ከአብዮቱ በኋላ የተገኘውን ነፃነትንም ገጥተዋል። በአፍሪካ ሳህል አውራጃ ውስጥ ሽብር ፈጠራን በተሻለ መንገድ ለመጋፈጥ እንዲቻል ኢራቅና አፍጋኒስታን ውስጥ እንደተፈጠሩት አይነት ጸረ ሽብር ጥምረት እንዲመሰረት የቡርኪና ፋሶ የውጭ ጉዳይ ሚኒስትር ለዓለም አቀፉ ማኅበረሰብ ጥሪ አሰምተዋል። የተባበሩት መንግሥታት ሪፖርተራችን ማርገሬት በሽር ከኒውዮርኩ የድርጅቱ ጠቅላይ ጽሕፈት ቤት ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። ከቡርኪና ፋሶ፣ ከቻድ፣ ከማሊ፣ ከሞሪታንያና ከኒጀር የተውጣጣ ጂ5 የሚባል ጥምር ኃይል አሁንም በአካባቢው እየተንቀሳቀሰ ቢሆንም በሽብር ፈጠራና በየማህበረሰቡ ውስጥ የሚፈጠሩ ግጭቶች ምክንያት የአካባቢው ሁኔታ አሳሳቢና እየተበላሸ የመጣ መሆኑን የቡርኪና ቤ የውጭ ጉዳይ ሚኒስትር አልፋ ባሪ ዛሬ ለጸጥታ ጥበቃ ምክር ቤቱ ተናግረዋል። አሳሳቢዎቹን ሁኔታዎች ሰሜን ማሊ ውስጥ ሳህልና ሞሪታንያ ወሰኖች ላይ ተቆጣጥሮ የማስቀረት ተስፋ እየተመናመነ መምጣቱን ነው የውጭ ጉዳይ ሚኒስትሩ ያስጠነቀቁት። በቅርቡ ሀገራቸው ውስጥ በአብያተ ክርስቲያን ላይ የተፈጸመው ጥቃት፣ በዚሁ ሳምንት ኒጀር ውስጥ የተጣለው 28 ወታደሮች የተገደሉበት አደጋ፣ ሰሜን በኒን ውስጥ የአራት ውጭ አገር ጎብኚዎች መጠለፍና እና የተከፈተው እነርሱን ፈልጎ የማግኘትና የማደን አሰሳ በክልላቸው እየተንሰራፋ ያለው ሁከት ማሳያዎች መሆናቸውን የቡርኪና ፋሶ የውጭ ጉዳይ ሚኒስትር አመልክተዋል። ከሳህል አካባቢ የሽብርና ሁከት ምንጮች አንዱ ሊቢያ ውስጥ ተቀጣጥሎ የሚገኘው የእርስ በርስ ትርምስና የመሳሪያዎች ያለ ገደብ መጉረፍ መሆኑንም ሚኒስትር አልፋ ባሪ ተናግረዋል። አሁን ያለውን ሁኔታ አምስቱ የአካባቢው ሀገሮች ብቻቸውን ሊወጡት እንደማይችሉ ያሳሰቡት የቡርኪናቤ የውጭ ጉዳይ ሚኒስትር ዓለም አቀፉ ማህበረሰብ የተሻለ ጥምረት እንዲፈጥርና በድፍን ሳህል አውራጃ የተፋፋመውን የሽብር ስጋት በጋራ መጋፈጥ እንዲችል ጥሪያቸውን አሰምተዋል። የሶማሊላንድ ራስ ገዝ ግዛት ከሶማሊያ ነፃ ያወጣችበትን 28 ዓመታት ለማክበር እየተዘጋጀች መሆኗ ተዘግቧል። ሶማሊላንድን የነፃ ሀገር እውቅና የሰጠ ሀገር የለም። ይሁንና በሶማሊላንድ መዲና የነፃነት በዓል ለማክበር ዝግጅት እየተደረገ መሆኑ ተዘግቧል። በምክር ቤት አባል አብድራሕማን አታን እንደ ሀገር ዓለም አቀፍ እውቅና ለማግኘት ስለሚካሄዱ ትግል ተናግረዋል። ሶማሊላንድ እውቅና ለማግኘት የሚያስችላት ተገቢ ክንዋኔ አላት የሶማሌላንድ ህዝብ የነጻነት ጥማት አለው። ነጻነት የማግኘትና የዓለም አቀፍ ማህበረሰብ አካል የመሆን መብት አለው ሲሉ በሶማሌላንድ ምክር ቤት ተናግረዋል። ማየት ለተሰናቸው ሰዎች የሚያገለግል በግዕዝ ሆሂያት የተዘጋጁ ጽሑፎችን ማንበቢያ ሶፍትዌር ስራ ላይ ዋለ። ሶፍትዌሩን የሠራው ዐይነ ስውሩ ኤርትራዊ ክብሮም ገብረአብ ሶፍትዌሩ በነጻ ጥቅም ላይ እንዲውል ማድረጉ ታውቋል። ሶፍትዌሩ አይነ ስውራን የዕለት ተዕለት የጽሕፈት ቤትና ሌሎች ሥራዎችን ያለመስተጓጎል እንዲያከናውኑ እየረዳቸው መሆኑንም ክብሮም ለቪኦኤ ተናግሯል። ብርሃነ ብረሃ ከአስመራ ተጨማሪ አለው። ክብሮም ገብረአብ የተባለ ኤርትራዊ አይነ ስውር ይህን ችግር የሚያቃልል የግዕዝ ማንበቢያ ሶፍትዌር በመፍጠር የአይነ ስውራንን ችግር መፍታት ችሏል። አይነ ስውር ክብሮም በስራው ላይ ብዙ ችግር ያጋጥመው ስለነበር ይህን የግዕዝ አጋዥ ማንበቢያ ሶፍትዌር ሊሰራ እንደቻለ ለቪኦኤ ተናግረዋል። ከም ዝፍለጥ ንአይነ ስውራን ካብ ነዊሕ ዓመታት ጀሚሩ እንደሚታወቀው ማየት የተሳነን ሰዎች ለተለያዩ ስራዎች የእንግሊዝኛ ሶፍትዌርን ስንጠቀም ነበር። ይሁን እንጂ የግዕዝ ፊደል ተጠቃሚዎች የጽሑፍና የንባብ ስራዎቻችንን በብሬል ነበር የምንጠቀሙ። ማየት በሚችሉ ሰዎች እርዳታ ነበር ሁሉንም አይነት ስራ የምንሰራው። ከዚህ ችግር ለመላቀቅ ለረዥም ጊዜ ስሰራ ከቆየሁ በኋላ ይህን የግዕዝ ማንበቢያ ሶፍትዌር ለመስራት ችያለሁ። ጃውስና ኤንቪዲኤ ለአይነ ሱራን ተብለው በእንግሊዝኛ የተዘጋጁ ዓለም አቀፋዊ ሶፍትዌሮች እንደሆኑና የግዕዝ ማንበቢያ ሶፍትዌሩን ለመስራት ብዙ እንደረዱት የተናገረው ክብሮም ስራው አዲስ ሳይሆን ጃውስና ኤንቪዲኤ በተባሉት ሶፍትዌሮች ውስጥ የግዕዝ ፊደሎችን ድምፅ በማለማመድ የተሰራ ስራ እንደሆነ ተናግሯል። አንዳንድ በጎሮሮ የሚደመጡ የትግርኛ ፊደሎች ላይ እጥረት ስለነበረበት እንደ ኤውሮጳውያን አቆጣጠር ከ2015 ጀምሮ ይህን ችግር ለመፍታት ሲሰራ እንደቆየም ተናግረዋል። አይነ ስውር ክብሮም በታሪክ ትምህርት የተመረቀ ቢሆንም የአይነ ስውራን ችግር ለመፍታት ካለው ጥልቅ ስሜት ተነሳስቶ የተለያዩ አጋዥ ጽሁፎችን በማንበብና ጥናት በማካሄድ የግዕዝ ማንበቢያ ሶፍትዌሩን ሊሰራ እንደቻለም ተናግረዋል። ምንበ አይነ ስውር ክብሮም በአሁኑ ሰዓት በተለያዩ የስራ ዘርፍ የተሰማሩ አይነ ስውራን ሶፍትዌሩን ተጠቅመው ያለምንም ችግርና እንቅፋት የዕለት ተዕለት ስራዎቻቸውን እያከናወኑ እንደሆነ ተናግረዋል። በቀጣይ ሶፍትዌሩን በትግርኛ ተናጋሪ ድምፅ ለማዘጋጀትና የድምፅ መጽሐፎችን ለማዘጋጀት እንዲረዳ ለማድረግ ከሰሜን አሜሪካ የመስማትና ማየት የተሳናቸው ኤርትራውያን ማህበር ጋር በመተባበር የመስራት እቅድ እንዳላቸው ተናግረዋል። በመጨረሻም ኤርትራውያንና ኢትዮጵያውያን አይነ ስውራን በዚህ ማህበር አማካኝነት ሶፍትዌሩን በነጻ ማግኘትና መጠቀም እንደሚችሉም ተናግሯል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። የኢራን የአጭር ርቀት መች ሚሳይሎች በፋርስ ባሕረ ሰላጤ ባሉት የጦር መርከቦች ላይ በቀላሉ ሊደርሱ ይችላሉ ሲሉ አንድ ከፍተኛ የምርጡ የኢራን አብዮታዊ ዘብ ባለስልጣን ዛሬ መናገራቸውን ከፊል ኦፊሴላዊ የሆነው ፋርስ የዜና አገልግሎት ዘግቧል። የአብዮታዊው ዘብ ምክትል ኃላፊ መሐመድ ሳልሕ ጆካር ይህን ያሉት ከዩናይትድ ስቴትስ ጋር ውጥረት እየሰፈነ በሄደበት ወቅት ነው። ዩናይትድ ስቴትስ በቀጠናው ተጨማሪ የጦር መርከቦች አስገብታለች። ከእስላማዊ ሪፑብሊክ የሚደቀነውን አደጋ ለመቋቋም በሚል በኢራን ላይ ማዕቀብ አጠናክራለች። የፋርስ ባሕረ ሰላጤ ከዓለም እጅግ ስትራቴጂያዊ የሆነ የባህር መጓጓዣ መስመር ነው። አንድ ሶስተኛው የዓለም የነዳጅ ዘይት አቅርቦት የሚጓጓዘው በዛው በኩል ነው። ዩናይትድ ስቴትስ የአዲስ ጦርነት ወጪን አትችለውም። ግጭት ቢነሳ የዓለም ነዳጅ ዘይት አቅርቦትን ይጎዳል ሲሉ ጆካር አሜሪካን አስጠንቅቀዋል። ጦርነት ቢነሳ የሚሰቃየው ዓለም ነው በማለት ማክለዋል። የአብዮታዊው ዘብ ባለሥልጣን ይህን ያሉት የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኢራን ከዓለም ኃያላን ጋር ያደረገችው የኒውክሌር ስምምነት እንዲጸና ከፍተኛ ዲፕሎማሲያዊ ጥረት በሚያደርጉበት በአሁኑ ወቅት ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና ከዩናይትድ ስቴትስ የምታስገባውን የአሳማ ስጋ በስድስት ነጥብ አምስት ቢሊዮን ዶላር ድንገትና ባልተጠበቀ ሁኔታ መቀነሷ ተገለጸ። ቻይና የአሜሪካን የአሳማ ስጋ ምርት በብዛት በማስገባት ሁለተኛዋ ሀገር ስለነበረች የዩናይትድ ስቴትስ የአሳማ ስጋ አምራች ገበሬዎችን ክፉኛ እንደሚጎዳ እየተነገረ ነው። የቻይና የአሳማ እርባታ በአፍሪካ የአሳማ ትኩሳት በሽታ በተጎዳበት በአሁኑ ወቅት ቻይና እንዲህ አይነት እርምጃ ትወስዳለች የሚል ግምት እንዳልነበረ ተገልጿል። ቻይናን ከአሜሪካ የሚለየው አንድ ነገር ህዝቧ የመንግስቱን ፍላጎት የሚያከብር መሆኑ ነው የሚሉ ተንታኞች ሀገሪቱ ከፍተኛ ቀረጥ የተጣለባቸውን ከአሜሪካ የሚገቡ ዕቃዎችን መግዛቱን ብትቀንስም እንኳ ህዝቡ መቀበሉ እንደማይቀር ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና በሚገቡ የሁለት መቶ ቢሊዮን ዶላር ግምት ያላቸው ሸቀጦች ላይ የደነገጉት ቀረጥ ሰሞኑን ስራ ላይ ውሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፍትሐዊ፣ ዘመናዊና ህጋዊ ያሉትን የአሜሪካን የኢሚግሬሽን አካሄድን የሚቀይር እቅደ ሐሳብ ትላንት ይፋ አድርገዋል። የሁለቱ የሀገሪቱ ዋናዎቹ ፓርቲዎች የምክር ቤት አባላት ግን በምክር ቤት አዎንታ የማግኘት ዕድል የለውም ይላሉ። ፍልሰተኞችን በዘፈቀደ ማስገባት የአሜሪካን እሴት ይጻረራል። እዚህ ብዙ አስተዋጽኦ ሊያደርጉ የሚችሉ በርካታ ብቃት ያላቸው ሰዎችን እድል ያሳጣል ሲሉ ፕሬዚደንት ትራምፕ ትላንት ከሰዓት በኋላ በዋይት ሀውስ ተናግረዋል። የፕሬዚዳንቱ የኢሚግሬሽን እቅድ ሀሳብ ቤተሰብን ከማገናኘትና ከሰብአዊ መለኪያዎች ወጥቶ በዓለም ዙሪያ ያሉ ምርጥና ብልሆችን በማስገባት ላይ በሚያተኩር አሰራር እንደሚለወጥ ፕሬዚዳንቱ አስረድተዋል። በአፍጋኒስታን ሄልማንድ ክፍለ ሀገር ላይ የተካሄደ የውጭ ኃይሎች የአየር ድብደባ በስህተት ቢያንስ 17 የመንግሥት ወታደሮችን ገድሎ 14 ማቁሰሉ ተሰማ። የአየር ድብደባው የተካሄደው ከክፍለ ሀገሩ ማዕከል ላሽካር ጋህ ወጣ ብሎ በሚገኝ የፖሊስ ኃይሎች ከታሊባን አማጺያን ጋር ይዋጉ በነበረበት ቦታ ላይ መሆኑን አንድ ማንነታቸውን መናገር ያልፈለጉ የጸጥታ ባለሥልጣን አመልክተዋል። የአውራ ጎዳና ፖሊስ ግብረ ኃይል አዛዥ በስህተት ከተገደሉት መካከል አንዱ መሆናቸውን አታኡላ አፍጋን የሚባሉ የሄልማንድ ምክር ቤት ተጠሪ ተናግረዋል። ለዜና የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 9 2011 ዓ ም ምሽት ፕሮግራም ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። የተለያዩ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በሥራ ሁኔታ በደሞዝና በጤና ሥርዓት ውስጥ አሉ ባሏቸው ችግሮች ላይ ጥያቄ ያነሱ ሐኪሞች ባህር ዳር ላይ ዛሬ ሰልፍ ወጥተው ቅሬታቸውን አሰምተዋል። አስቴር ምስጋናው ዝርዝሩን ይዛለች። ቁጥራቸው ሁለት መቶ የሚጠጉ በባህር ዳርና አካባቢዋ የሚገኙ የጤና ባለሙያዎች ዛሬ ረፋዱ ላይ ነበር መነሻው ከፈለገ ህይወት ሪፈራል ሆስፒታል መድረሻውን ደግሞ ቅዱስ ጊዮርጊስ ቤተ ክርስቲያን ላይ ያደረገ የተቃውሞ ሰልፍ ያካሄዱት የተለያዩ የተቃውሞ መፈክሮችን በማሰማት ጭምር። የጤና ባለሙያዎቹ እንደሚናገሩት ለበርካታ ጊዜያት በህክምናው ዘርፍ ያሉ ጉድለቶችን ይስተካከሉ በማለት እስከ ጠቅላይ ሚኒስትር ድረስ ያቀረብነው ጥያቄ ብዙም ትኩረት አላገኘም ለዛሬ ሰልፋችን መነሻ ይሄው ነው ይላሉ ዶክተር አብራሮ ታደሰ በኋላ ያለው በፈለገ ሆስፒታል ለሶስተኛ ጊዜ ነው። የአሁኑ ስብሰባ ከወር በፊት በምክትል ተቀላሚ ሚስተራት ወደ መኮንንና በዶክተር አሚር ራማን የኢትዮጵያ ጤና ጥበቃ ሚኒስተር ሰብስበው ተወይተን ነበር። ያኔ ጥያቄዎቻችን ክሊር ያስቀምጠን ነበር። የተሰጠን የጊዜ ገደብ ያኔ ሁለት ወር ነው የነበረው። በሁለት ወር ውስጥ አለቀ ያለ ጥያቄዎችን አስጠንተን ጥያቄዎችን ማለሳለን አሉ። አልመለሱም። ከዛ በኋላ እንደገና ጠቅላይ ሚኒስተሩ ጠሩ። ጠቅላይ ሚኒስተሩ መጥራታቸው ጥሩ ነገር ሆኖ፣ ግን የጠሩት ባለሙያ ግን ባለሙ ምንም ይወክላል የተመረጠ ምንም በፖለቲካ ላይ ፖይንት ነው የተወከሉ ሰዎች ምን የጤና አመራሮቹ እነዚያ የጤና አመራሮች የመረጧቸው የነሱ ትፎዞ እንጂ ትክክል በትክክል የጤና ባለሙያውን ችግር ሊያስረዱ የሚችሉ ነገር የለም። የቀረቡትም ጥያቄዎች ጠቅላይ ሚኒስተሩ ያዩበት አንግል በትክክል የጤናውን ችግር የማህበረሰቡን ችግር የተረዳ የባለሙያውን ችግር የተረዳ አልነበረም። ልክ የምንጠይቀው ጥያቄ የቅንጦት እንደሆነ የምንጠይቀው የማህበረሰብ ጥያቄ እኛ የተለየነን ብለን የተለየ ነገር እንደምንጠይቅ አድርገው ነው የተረዱት። ና እኛ ዛሬ ለደሞዝ ጥያቄ አይለም ለሚወጣ ነው። ይህ ስርዓት ከተገነባ ጀምሮ ህዝብ ከመሬት ላይ ተኝቶ እየታከምን ያለው። ይህን እንዳይሆን ነው የምንፈልገው። አንድ በሽተኛ ለማከም ሌላ በሽተኛ ረግጬ አይደለም ማክመው ነው። መድኃኒት ሲጠፋ መድኃኒት ሐኪሙ አይደለም ማቅረብ ያለበት። የላብራቶሪ እቃ ሲጠፋ ሐኪሙ አይደለም ማቅረብ ያለበት። ይህ ስርዓት ተገርስሶ ሐኪሙ ቁጭ ብሎ መታከም ነው ያለበት። ጥያቄያችንም ደግሞ በአስቸኳይ እንዲመልሱ ለምንፈልገው በአስቸኳይ የማይመልሱ ከሆነ እኛ ሐኪሞች የጠየቅናቸው ጥያቄዎች አሉ በአጠቃላይ በዶክሜንት ይሄ ዶክሜንት ውስጥ ያሉ ጥያቄዎች አንዲትም ጥያቄ ሳይቀር ካልተመለሰ በስተቀር ትግላችን ወደ ኋላ ምንም አይልም። ጥያቄያችንም ከደሞዝና ጥቅማጥቅም ባለፈ የጤና ፖሊሲው እንዲሻሻል ትግላችን ይቀጥላል ነው ያሉት። ፖሊሲው ምንድ ነው? ፖለቲካ ላይ ያተኮረ ነው፣ ሽፋን ላይ ነው። በቃ ሆስፒታል ገንብተንላቸዋል፣ እንደዚህ፣ ይህን ያክል ሆስፒታል ገንብተናል፣ ይህን ያክል ጤና ጣቢያ ገንብተናል ነው እየተባለ ያለ እንጂ ውስጥ ሲታይ፣ የህክምና መሳሪያ ሲታይ፣ የቁሳቁሱ የመድኃኒቱ አቅርቦ ሲታይ በጣም አስቸጋሪ ናቸው። ከዚህ ጋር ተያይዞ ደግሞ የህክምና ባለሙያው ተደጋጋሚ የሚጠይቃቸው ጥያቄዎችን ጥያቄዎችን እንደመመለስ የተደረገው ነገር ምንድን ነው? የባለሙያን ቁጥር በማብዛት ኳሊቲውን በማውረድ በማህበረሰቡ ዘንድ ታማኝነት እንዳይኖረው በማድረግ ባለሙያን ለማሸማቀቅ ነው እየተሞከረበት ያለ ማለት የሀገራችን የህክምና ትምህርት ድሮ የሚሰጥ የነበረው በጣም ስታንዳርድ በሆኑ ዩኒቨርሲቲዎች ብቻ ተመርጦ ነበር። በአሁኑ ሰዓት የህክምና ትምህርት ሊሰጡ በማይችሉ የመስጠት ፋሲሊቲ በአስተማሪም በመሳሪያም ባልተሟሉ የመንግስትና የግድ ተቋማት እየተሰጠ የሀኪም ቁጥር እንዲበዛና ግን ኳሊቲው እንዲወርድ እየተደረገ ነው ያለ እና የመጀመሪያ የትምህርት ፖሊሲው ሪቫይዝ እንዲደረግ አንድ አይነት እንዲሆን የተለያዩ ዩኒቨርሲቲዎች የሚሰጡት የትምህርት እንትን የተለያየ ነው፣ እንትኑ ካሪኩለሙ የተለያየ ነው የሚሆነውና የህክምና ባለሙያዎቹ የተቃውሞ ድምጻቸውን ለማሰማት አደባባይ በወጡበት ወቅት ህክምና ለማግኘት ወደ ፈለገ ህይወት ሪፈራል ሆስፒታል የመጡ ህሙማን መጉላላታቸውን ተመልክተናል። ስሜ ነጻን ማስሻ አባላለሁ። ህክምና ሙያ ሙያ ብቻ አይደለም ሀላፊነትም ያለው ነገር ነው። ለምሳሌ እዚህ ጋር ሰው እየሞተ እያየ ተራ አይደለም ብለ መሄድ አትችልም። መውጣታቸው ትክክል ነው፣ ግን ከእነሱም የሚጠበቅ ነገር ደግሞ አለ። ይህ በእንዲህ እንዳለ ከሰዓት በኋላ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን እና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል ከዞንና ከወረዳ ከተውጣጡ የጤና ባለሙያዎች ጋር ውይይት አካሂደዋል። ዶክተር አምባቸው በውይይቱ የባለሙያዎቹ ጥያቄ ተገቢና ምላሽም መሰጠት ያለበት ነው ብለዋል። ከርዕሰ መስተዳደሩ ጋር የተደረገውን ይህንን ውይይት ጠዋት ለተቃውሞ የወጡ ሰልፈኞች እንደማይቀበሉት፣ ተሰብሳቢዎቹም እንደማይወክሏቸው ቀድመው ተናግረው ነበር። አሁንም ክልል ላይም የመረጡበት መንገድ ያው በተለመደው አግባብ ነው። የሚፈልጓቸው ሰዎች እንሳተፉ ነው የተደረጉት። ባህር ዳር በሚካሄደው ላይ ሐኪም አልተሳተፍም። በተያያዘ ዜና የሕክምና ባለሙያዎች የስራ ማቆም አድማ በማድረግ የመብት ጥያቄ ላነሱ የጤና ባለሙያዎች የኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ገመች ስማሞ ትላንት ለሀገር ውስጥና ለውጭ ሀገር የሚዲያ ተቋማት በሰጡት መግለጫ የስራ ማቆም አድማውን እንደ ተቃወሙት ተናግረው ነበረ። ይህንን የማንደግፍበት ምክንያት እኛ ስራ ላይ ቀርተን በእኛ ምክንያት እንደ ራሳችን ነፍስ የምንሳሳለት ታካሚ ጉዳት ውስጥ እንዳይወድቅ ስለምንፈልግና የምንገዛው ላዕላዊ ለሆነው የሞራል ሕግ ስለሆነ ነው። እኛ ይህን የስራ ማቆም አድማ አልጠራንም። የስራ ማቆም አድማውን የጠሩት ሰዎች ማን እንደሆኑም አናውቅም። የደረሰንም ደብዳቤ የለም። እኛ ግን አሁንም ደግሜ እላለሁ እንደ ማህበር የስራ ማቆም አድማን በሐኪሞች አንደግፍም እንኳን በሐኪሞች በሌላውም ጤና ባለሙያ አንደግፍምም አንተባበርም። ይሄ ግልጽ ሊሆንላችሁ ይገባል። በመጨረሻ የክልሉ ርዕሰ መስተዳደር ዶክተር አምባቸውና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ያደረጉትን ውይይት በነገው ዕለት ይዤ የመመለስ ይሆናል። የተቃውሞ ሰልፉ ከባህር ዳር በተጨማሪ በክልል በደብረ ማርቆስ ከተማ ተካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። መቐለ ከተማ ላይ የተካሄደውን የሐኪሞች መሰባሰብ ደግሞ ዓለም ፍስሐ ተከታትሎታል። የትግራይ የሕክምና ባለሙያዎች ዛሬ ከፌዴራልና የክልል ርዕሰ መስተዳድር ተወያይተዋል። ከዛሬ በፊት ለዶክተሮች ትምህርት ተከልክሎ የነበረ ግድ ተነስተዋል። ለዚህም ይቅርታ እንጠይቃለን ሲሉ የፌዴራል ጤና ጥበቃ ሚኒስትር ዴኤታ ወይዘሮ ሳህረላ አብደላሂ ገልጸዋል። በውይይቱ በጣም በርከት ያሉ ለፌዴራል ጤና ጥበቃ ለክልል መስተዳድርና ለክልል ጤና ጥበቃ ቢሮ የሚመለከቱ ጥያቄዎች ተነስተዋል። ወይዘሮ ሳህረላ አብደላሂ ትምህርትን አስመልክቶ ለተነሳው ጥያቄ ማብራሪያ ሰጥተዋል። ምናልባት ከዚህ ቀደም ተሰጥቶ ከዚህ በኋላ መማር አትችሉም ወይም ትምህርታችሁ እዚጋ ያበቃል የሚለው ኮሜንት በጤና ሚኒስቴር ስር ያው ቀደም ብሎ የነበረ ነገር ሊኖር ይችላል። ግን ተፈጥሮም ከነበረም ለባለፈውም ቢሆን አሁን ያለው ሲስተም ማስተካከል ስላለበት ድጋሚ ቅርታ መጠየቅ እንፈልጋለን። ግን በተለይ ከካሪኩለም ጋር ተያይዞ ስኮፕ ኦፍ ፕራክቲሱ መለየት አለበት የሚለውንም አጠቃላይ ከፕሮፌሽናል አሶሴሽኖች ጋር እየተነጋገርን እንገኛለን ማለት ነው። ስለዚህ እሱም እየተፈታ የሚሄድ ነው ማለት ነው። በሕክምና ባለሙያዎች ከተነሱት ጥያቄዎች አንዱ ከንግድ ፍቃድ አሰጣጥና አዲስና ነባር ተመራቂ ባለሙያዎችን የሚመለከት ነው። ላይሰንስ ስንሰጥ እንግዲህ የጂፒ ምደባ አቁመናል። በዚህ አጋጣሚ ምደባ ስናቆም ግን ላይሰንሳቸውም ባለበት አክሰስ በሚያገኙበት አካባቢ ሁሉ ላይሰንሳቸውን እንዲወስዱ የማድረጉ ስራ ነው። እሱም ምናልባት በአተገባበር ላይ ክፍተት ካለ ተመልሰን እኛ የምናየው ይሆናል ማለት ነው። ከዚህ ቀደም ተመርቀው ለነበሩትም አዲስ ለሚመረቁትም ጎን ለጎን አያይዘን ላይሰንስ እየሰጠንበት እንገኛለን ማለት ነው። ምናልባት ባለፉት አንድ ወር አካባቢ እንግዲህ ወደ አራት መቶ አካባቢ የሚሆኑ የጄኔራል ፕራክሽነር የተመረቁ ዶክተሮች ነበሩ። እነሱም በምደባ አማካኝነት እንግዲህ ምደባ ሳያገኙ አሁን ባለኝ መረጃ ግን ሁሉም የባለፈው ተመርቀው የነበሩት የጤና ባለሙያዎች ወደ ስራ እንደገቡ ነው የማውቀው። የፌዴራልና የክልል ጤና ቢሮ ያላችሁ ግንኙነትና የድጋፍ አሰጣጥ ስርዓት ምን ይመስላል ተብለው ወይዘሮ ሳረላ ሲመልሱ እንዲህ ብለዋል። ዶክተር ሀጎስም እዚህ ያለ በየጊዜው በየሁለት ወሩ እንገናኛለን። ስንገናኝም አንዱ እንግዲህ ስፔሲፊክ ጋፕን ለይቶ ድጋፍ የማድረግ ነው። በዛ መልኩ በሁሉም አካባቢ እንግዲህ አጥጋቢ ድጋፍ እየተደረገ ነው ማለት የሚል ግምገማኛም የለንም። ነገር ግን ሰፖርት የመደራረጉ የመናበቡ ነገር አለ ግን አሁንም ጋፕ ካለ ግን እየተደጋገፍን የምንሄድበት እና ባለንም የግንኙነት አግባብም እየሰራንበት ስለሆነ ሙሉ ለሙሉ ግን ፌዴራል መንግስት ክልሉን መንግስት እየደገፈ እንዳልሆነ ግን ተብሎ ቅድም የተጠቀሰው ነገር ምና አንዱ እንደም እየለየ ነው የነበረው። ትልቁ ነገር አብዛኛው አካባቢዎች ስንዘዋወር አንዱ ያገኘ ነው ክፍተት። ግንባታዎች እንግዲህ በክልሎች ይገነባል፣ ግን ግንባታዎቹ ቀድሞ ባለማለቃቸው ምክንያት ሜዲካል ኢኩዊፕመንቶቹ መጥተው ይቀመጣሉ ከዛ ኮንቴነር ውስጥ እንግዲህ ለስድስት ወሩም ለአንድ አመትም ከዛም በላይ ይቀመጣሉ። በኋላ ኢፌክቲቭ ነሳቸውንም እንግዲህ ማየት ይቻላል ማለት ነው። ስለዚህ አንዱ ተነጋገር እንደ ጤና ሚኒስትርም አንዱ አክሽን የወሰድ ነው። በተለይ ግንባታቸውን ሳይጨርሱ ወደዛው ፋሲሊቲ የተመደበላቸውን ሜዲካል ኢኩፕመንትን ቢኖር ግንባታውን ለጨረሰው አካባቢ ግን ቅድሚያ እንዲሰጠው የሚል ተነጋግረናል። በዛም ነው እንግዲህ እየሄድንበት ያለ በተለይ ከሜዲካል ኢክፕመንት ጋር ተያይዞ እንግዲህ ባለፈው ሁለት ሶስት ቀናት እንግዲህ ወደ ሶስት መቶ የሚሆኑ የአልትራ ሳውንድ እና ሀምሳ የሚሆኑ የኤክስሬ ማሽኖች በተለይ ዲጂታል ኤክስሬዎች ገብተዋል። እንደ ሀገር እንግዲህ ሰላሳ ፐርሰንቱን የፋርማሲዩቲካል ሰፕላይ እንግዲህ ወደ ሀገር የሚያስገቡት የነበሩት በተለይ የፕራይቬት የመድኃኒት አስመጪዎች ነበሩ። ነገር ግን አሁን ካለው የፎሬን ከረንሲ እና ፕራዮሪቲ ከመሰጠቱ አንጻር ጋር ግን ያለው እንደምታውቁት በተለይ እነዚህ የፕራይቬት የሕክምና ወይም ደግሞ የፋርማስቲካል አስመጪዎች እነሱም እንደሌላ ወረፋ ይጠባ። በመጨረሻ በአይደር ሆስፒታል የሚገኘው ስራ ያልጀመረ የጨረር መሳሪያ የሚመለከት በቀጣይ እናየዋለን ብለዋል። ኢሚዲየት ሬስፖንስ እንሰጣለን። ሌላው ከኢቦላ ጋር ተያይዞም የተባለውን ነው። እነሱንም እንግዲህ ተመልሰን ሬስፖንስ እንሰጥባቸዋለን። ከተሳታፊ የህክምና ባለሙያዎች ዶክተር አብርሃ ገሰሰ ውይይቱን አስመልክተው ያላቸውን አስተያየት እንዲህ ይገልጻሉ። ውይይቱ አሪፍ ነበር። አንደኛው እንትን ችግሮቹ በነቂስ ወጥቶ ላይኛው አመራር እንዲረዳ መደረጉ ነው። ዋና የመሬት ላይ ያለው ችግር ማወቅ ለመፍትሄ ግማሽ መንገድ ተብሎ ስለሚታመን ይህንንም ለከፍተኛው አመራር እንዲያውቁ መንገድ ስለከፈተ ከአሁን በኋላ ለሚ ለሚደረግ የመፍትሄ ሀሳቦች መነሻ ይሆናል ብዬ አስባለሁ። የባለሙያ ጥያቄ ተፈቷል ብዬ አላምንም። ከ2 አምስት ዓመተ ምህረት ጀምሮ የወጣ መምሪያ ነው። እስካሁን ይተገበር አልነበረም። አሁን ግን ይተገበራል ተብለዋል። ግን መነሻው ጥያቄ ይሄ አይደለም። የደሞዝ ጥያቄ ነበር። እሱ አልተነካም። እንደነበረው ነው። ጥቅማጥቅም ነው ይሄ የዲቲ ነው። በፌዴራልም በትክክል አልተመለሰም። እውነት ለመናገር ሲቪል ሰርቪስ ያወጣው ሕግና የጤና ጥበቃ የሚሰጠው የዲቲ አከፋፈል ስርዓት ለየብቻ ነው። አሁን ለምሳሌ የሲቪል ሰርቪስ ሕግ ምን ይላል? ቅዳሜና እሁድ ለሚሰራ በሰዓት ተካፍሎ ሁለት ክፍፍ እንዲከፈለው ነው። እኛ እንደዛ አይደለም። በአገር ደረጃ ማለት ነው። እኛ እያልን ያለ ነው ሲቪል ሰርቪስ ያወጣው ህግ በተግባር ላይ ይዋል። ስር ሸዊት አዲሽም ያላት አስተያየት እንደሚከተለው ትናገራለች። የጤና ባለሙያዎች ጥያቄዎች በተደጋጋሚ የሚነሱ ጥያቄዎች ናቸው። ማለት አዲስ ጥያቄ አልተነሳም። ዛሬ በውይይቱ ግን የተሰጡ ምላሾች የዛሬው የተለየ ነበረ። ለምሳሌ እንደ ድሮ አሰራር ነው የሚሰራው ተብሏል። ታክስም ሙሉ በሙሉ ባይሆንም ይቀንሳል ተብሏል። ኮስት ሼሪንግም የሆነ ማስተካከያ ተደርጎበታል ይመስለኝና ይሄ በጣም አማርክቶኛል በስብኝ ከሞላ ጎደል ያው የተወሰኑት መልስ አግኝተዋል። የተቀሩትም ያው በቀጣይ በሂደት እንደሚፈቱ ተነግሮናልና ይፈታሉ የሚል ተስፋ አለ። በዚህ ውይይት የተገኙ ዶክተር ደብረጽዮን ገብረ ሚካኤል በመጀመሪያ ተባብረን ሰላማችንን መጠበቅ አለብን፣ ሁሉም ነገር ከሰላም በኋላ ነው። ሰላም ከሌለ ደሞዝ፣ የትርፍ ሰዓት ክፍያ፣ ትምህርትና ሌላ መጠየቅ ከባድ ነው ካሉ በኋላ ከፌዴራል የመጡ መመሪያዎችና ሌሎች ጥቅማ ጥቅሞች ሳይሸራረፉ ለመተግበር ከዛሬ ጀምረን እንሰራለን ብለዋል። ይህ በእንዲህ እንዳለ የአክሱም ሆስፒታል የሕክምና ባለሙያዎች ጥያቄዎቻችን ይመለስ በማለት በግቢያቸው ዛሬ ሰላማዊ ሰልፍ ማካሄዳቸው ይታወቃል። ለድምፅ የአሜሪካ ሬዲዮ አለም ፍስሀ ከመቀለ። አለምን አመሰግናለሁ ለዘገባው፣ እንዲሁም አስቴርን ባህር ዳር ላይ። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የመጽሔቱ ዘገባዎች ይቀጥላል። በተለያዩ የሀገሪቱ ከተሞች በወላይታ ተወላጆች ላይ በማንነታቸው ምክንያት ይፈጸማል የሚሉትን ጥቃት የሚቃወምና መንግስት ጣልቃ እንዲገባ የሚጠይቅ ሰላማዊ ሰልፍ ዛሬ ሶዶ ከተማ ላይ ተካሂዷል። ዝርዝሩን ሪፖርተራችን ዮናታን ዘብዲዮስ ከሶዶ አስተላልፏል። ዛሬ በመቶ ሺዎች የሚቆጠሩ የውላይታ ተወላጆች በዞኑ ዋና ከተማ ሶዶ ከተማ ሰላማዊ ሰልፍ ወጥተዋል። የሰልፉ ዋና ዓላማ በክልል መደራጀት፣ ራስን በራስ ማስተዳደር፣ በተለያዩ የሀገሪቱ ከተሞች በማንነታቸው የሚፈጥምባቸውን ጥቃት መቃወም ዜጎችን ያፈናቀሉና የገደሉ በሕግ ጥላ ስር እንዲውሉ እንዲሁም የሕግ የበላይነት እንዲከበር መጠየቅ ነው። የሰልፉ ተሳታፊ ወጣት ሀብታሙ ኢንድሪስ ዜጎች ሰው ሆነው በመፈጠር ብቻ የተጎናጸፉትና ህገ መንግስታዊ መብታቸው ሊከበር ይገባል ሲል ሰላማዊ ሰልፍ መውጣቱን ተናግሯል። ወላይታ ዞን በአጠቃላይ በሁሉም የዞኑ ቀበሌዎች ህዝቡ ወስኖ ለክልል ምክር ቤት የተላከ የወላይታ ዞን ክልል ጥያቄ ነበር። ይህ ጥያቄ በተለያዩ ምክንያቶች ተስተጓግሎ የወላይታ ህዝብ የክልል የመደራጀት ጥያቄ እስካሁን ድረስ በደቡብ ክልል ምክር ቤት ጸድቆ ለውይይት እንኳን አልበቃ ስለዚህ የፌዴራል መንግስት ለውጡን የሚመሩ አካሎች የወላይታ ህዝብ ለውጡን የሚደግፍና ለለውጡ የጀርባ አጥንት የሆነ ህዝብ በመሆኑ የክልሉን ጥያቄ ሰምተው በተገቢው መንገድ እንዲመራና በሁለተኛ ደረጃ ደግሞ በተለያዩ የኢትዮጵያ አካባቢዎች የሚኖሩ ወላይታዎች አሉ እና ወላይታ በመሆናቸው ብቻ እየተገደሉ እየተፈናቀሉ ይገኛሉ። መብታቸው ሊከበር ይገባል። ለኢትዮጵያ ታሪክ የሰራ ህዝብ ነው። በኢትዮጵያነቱም ደግሞ የማይደራደር ህዝብ ነው። እጅግ በጣም በኢትዮጵያነቱ የሚያምንና ሌላውን አቅፎ አስጠግቶ የሚኖር ህዝብ ነው እና ከዚህ ባሻገር ደግሞ ሰው በዘር ሰው በጎሳ ተለይቶ ሊጠቃ አይገባም የሚለውን ጥያቄ ለለውጡ መሪዎች ይህን እንዲያውቁ ሰርቶ ለመለወጥና በኢትዮጵያ ሁለንተናዊ ልማት ውስጥ አሻራቸውን ለማሳረፍ ወደ ተለያዩ የአገሪቱ አካባቢዎች ተንቀሳቅስሮ የመስራት ህገ መንግስታዊ መብት ወላይታ ተገድቧል ያለችው ወጣት ወላይታዎችም በአገሪቱ ታይቷል ከምትለው ለውጥ እኩል ተጠቃሚ መሆን አለባቸው ብላለች። በተለያዩ ክልላት ላይ ወላይታ ወጣት መስራት አልቻለም። በተለያዩ ምክንያቶች በጣም በደል እየደረሰብን ስለሆነ ያንን በማስመልከት የክልላዊ ጥያቄና የመፍታችንን የማስከበር ጥያቄ ነው ጥያቄያችን። ወላይታ ለስራ በተንቀሳቀሰበት ተለይቶ በደል እንደሚፈጸምበት የተናገረው በደረሰበት የማንነት ጥቃት ስራውን ለቆ ሶዶ ከተማ የተቀመጠው የከባድ ተሽከርካሪ ሹፌር አቶ መስከረም አስራት ናቸው። በየሀገሩ መንቀሳቀስ አልቻለም። ለውጡን ደግፈናል። እኔ እንደ ብሄር አላወራም፣ እንደ ኢትዮጵያዊ ነው ማወራ። ዜጎች ኢትዮጵያዊ ስለሆኑ ብቻ ኢትዮጵያ ውስጥ ተንቀሳቅሰው መስራት መቻል አለባቸው። ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ ሀብት አፍርቶ ስራ ሰርቶ በፈለገበት ቦታ ደስ ባለው ቦታ መኖር አለበት። አሁን ግን እንደ ኢትዮጵያዊ ኖረህ እንደ ብሄር እየሞት፣ ግን ወላይታም ሆነ ሌላው ብሄር እየሞተ ያለው በብሄሩ ምክንያት እንጂ ወላይታ ለኢትዮጵያ ለውጥ እንቅፋት ሆኗል አንደኛ ደጋፊ ነው። ወላይታ ለኢትዮጵያ ለውጥ የወላይታ ብሔር በኢትዮጵያ ታሪክና አሁን ታይቷል በሚሉት ለውጥ ውስጥ ትንሽ የማይባል አስተዋጽኦ ቢያበረክትም አመድ አፋሽ ሆናል ነው ያሉትም አቶ መስከረም። በመሆኑም የሰልፉ ተሳታፊዎች በዜጎች ላይ የተፈጸመ ያለው ሰብአውና ዲሞክራሲያዊ መብት ጥሰቶች መንግስት እንዲያስቆም በአደባባይ ላይ ጠይቀዋል። የሰልፉ ዋና አስተባባሪና የወላይታ ምሁራን ማህበር ሰብሳቢ እንዲሁም የዲላ ዩኒቨርሲቲ መምህር አቶ አሰፋ ወዳጆ የወላይታ ህዝብ የራሱ መንግስታዊ አሰራርና መገበያ ገንዘብ እንደነበረው ገልጸው ከኋላ በተፈጠረው ስርዓቶች መብቱ ተጥሶ ሰንብቷል ነው ያሉትም ወላይታ ስራ ወዳድና ብርቱ ህዝብ ሆኖ ሳለ ሌላ አካባቢ እንዳይሰራ ተደርጎ ወደ ዞኑ መጥቶ ስራ አጥ ሆኖ ስለተቀመጠ በዞኑ ከፍተኛ ሰው ኃይል የሚቀጥሩ ትልልቅ ፋብሪካዎች መንግስት በአጭር ጊዜ ውስጥ እንዲገነባም ጠይቀዋል። የዞኑ ዋና አስተዳዳሪ አቶ ዳጋቶ ኩምቤ በሰልፉ ላይ ተገኝቶ ባስተላለፉት መልእክት የወላይታ ህዝብ ለመደራጀት ያቀረበው ጥያቄ ምላሽ እንዲያገኝ የህዝቡን አድራ ተቀብሎ የዞኑ መንግስት ለማስፈጸም እንደምስር አስታውቋል። አቶ ዳጋቶ አውቃለሁኝ ወላይታ ራሱን በራሱ የማስተዳደር ፍላጎት የነበረው ከ125 ዓመታት በፊት ሲሆን በተለያዩ ነገስታት የተመራ ታላቅ ህዝብ ነው ብሏል። ይሁን እንጂ ከዚህ በፊት በአገሪቱ በነበሩ አህዳዊና አምባግናው ስርዓቶች ተጨቁኖ ኖራሉ ያሉትም ህዝቡ ያቀረበው በክልል ለመደራጀት ጥያቄ ያለ በቂ ምክንያት ምላሽ ሳያገኝ ቆይቷል ያሉት አስተዳዳሪው ለዘመናት የቆየውን የወላይታ ጥያቄ በዞኑ ምክር ቤት ጸድቆ ለክልል ምክር ቤት ቢቀርብም አፋጣኝ ምላሽ አልተሰጠም ነው ያሉትም። በዞኑ ከፍተኛ ስርዓት ወጣቶች መኖራቸውን ተናግረው ትልቅ የማኑፋክቸሪንግ ፋብሪካዎችና አየር ማረፊያ እንዲገነባ መንግስት ተገቢ ድጋፍ በማድረግ የተጀመረውን ጥረት ከግብ ማድረስ ያስፈልጋል ብሏል። ዛሬ በሰላማዊ ሰልፍ የቀረበው ጥያቄ የመላው ወላይታ ህዝብ ህገ መንግስታዊ ጥያቄ ስለሆነ በአፋጣኝ ምላሽ እንዲያገኝ የህዝቡን አደራ በመቀበል ለሚመለከታቸው የመንግስት አካላት ለማድረስ ከቦቶ ይልቅ ለመሳት ጥረት እናደርጋለን። የህግ የበላይነት እንዲከበርም ከፍተኛ ርብርም እናደርጋለን። ዛሬ በወላይታ ሶዶ ከተማ ተደረገው ሰልፍ በሰላማዊ መንገድ የተጠናቀቀ ሲሆን፣ ስራ ወዳድነት ክብር እንጂ ውርደት አይደለም፣ ህገ መንግስቱ ይከበር፣ ፍትሃዊ ተጠቃሚነት ለሀገራችን ህዝቦች ሰርተን የመኖር መብት ይረጋገጥልን፣ በክልል መደራጀት ጥያቄ ይመለስልን፣ ኢትዮጵያ የሁላችን ሀገር የሁላችን ቤት ነች፣ እንዲሁም ዘረኝነትን አጥብቀን እንቃወማለን የሚሉና ሌሎችም ቁጥራቸው የበዙ መፈክሮች በወላይታ ጎዳና ከፍ ብለው ተደምጠዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዶስ ወላይታ ዞን ሶዶም። አመሰግናለሁ ዮናታን ለዘገባው። ከምሽቱ 3 ሰዓት ከሰላሳ አንድ ደቂቃ ነው። የመጨረሻው የመጽሔት ተከታዩ የመጽሔት ዘገባ ይቀርባል። አዲስ ትውልድ ፓርቲ ባለፈው ሳምንት የተመሰረተውን የኢትዮጵያ ዜጎች ለማኅበራዊ ፍትሕ ተብሎ የተሰየመ አዲስ ፓርቲ ካቋቋሙት መካከል የለበትም ብለዋል። የፓርቲው ፕሬዚደንት የኢትዮጵያ ዜጎች ለማኅበራዊ ፍትሕ ወይም ኢዜማ ሊቀመንበር አስተባብለዋል ይህንን መለስካቸው አማሀ ዝርዝሩን ይዟል። የዛሬ ሳምንት የፓርቲውን መሪዎች በመምረጥ መስራች ጉባኤውን ያጠናቀቀው የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ ሲያስታውቅ እንደነበረው አዲስ ትውልድ ፓርቲ አትፓ ከመስራች ስብስቦች ወይም ፓርቲዎች መካከል አይደለሁም ሲል አስታወቀ። የአዲስ ትውልድ ፓርቲ ፕሬዚዳንት አቶ ሰለሞን ታፈሰ ለቪኦኤ እንዳስረዱት ከሆነ ለመጀመሪያ ጊዜ ይህን የመሰለ ነገር የተሰማው ሚያዝያ አራት ቀን 2011 ዓ ም በኢሳት ቴሌቪዥን አዲስ ትውልድ ፓርቲ ከአርበኞች ግንቦት ሰባት ጋር ውህደት ፈጽመዋል የሚል ዜና ሲተላለፍ እንደነበረ ያስታውሳሉ። በተመሳሳይ ሁኔታ ከአዲሱ ፓርቲ ከኢትዮጵያ ዜጎች ለማኅበራዊ ፍትህ ጋር ተደረገ የተባለው ውህደትም የሚታወቅ አይደለም ብለዋል አቶ ሰለሞን ታፈሰ። በመሠረቱ አዲስ ትውልድ ፓርቲ አሁን በቅርብ ከተመሠረቱት ፓርቲዎች ውስጥ በራሱ ፍላጎት በራሱ አካሄድ በራሱ አመለካከት የተሳተፈበት ነገር የለም። ስለዚህ ስማችንን ኬት አምጥተው እዛ ውስጥ እንዳስገቡት ራሱ ለእኛ ራሱ ግራ ገብቶናል። አዲስ ትውልድ ፓርቲ ሲመሰረት የራሱ አላማ የራሱ ራዕይ ያለው ፓርቲ ነው። እኛ የምንመራው እና የምንተዳደረው በደንባችን መሰረት ነው። ደንባችንም ውህደትን አይፈቅድም። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደሚያስረዱት ከሆነ ደግሞ ይህ አዲስ ፓርቲ በምርጫ ቦርድ ሲመዘገብም ሆነ ሲቋቋም እንደ አዲስ ፓርቲ እንጂ ከተለያዩ አባላት እንደተዋሃደ ፓርቲ አይደለም ይላሉ መስራቾቹ። ፓርቲዎች፣ ንቅናቄዎች፣ ስብስቦች፣ ግለሰቦችም አሉበት። እነዚህ ግን ሲመጡ እያንዳንዳቸው እንደ ግለሰብ ነው የመጡ እንደ ግለሰብ ወረዳ ላይ ነው የመጡት። በአዲስም ይሁን የእያንዳንዱን ፓርቲዎች በነገራችን ላይ የራሳቸው ነው የሚያውቁት። ተፈጥሯቸውም የተለያየ ነው። ለምሳሌ የአርበኞች ግንቦት ሰባት ራሱን አክስሟል። ግን ለምርጫ ቦርድ አያሳወቅም አይገደድም እንደዛ ይህን አንዱ አለም ስብስብ እንዲሁም ማክስምም አይጠበቅበትም ስብስብ ስለሆነ ሰማያዊ ኢዴፓ መኢዴፓ አጥፓ ግን በራሳቸው መንገድ ሄደው ከምርጫ ቦርድ ያለውን ህጋዊ ፕሮሰስ በራሳቸው ይጨርሳሉ እኛ እነሱ ያሉልን ነው የምንቀበለው እንደ አስተባባሪ ኮሚቴ የፓርቲው ሀላፊ ይመጡና እኔ ፓርቲን በስራ አስፈጻሚ በምክር ቤት በጉባኤ አስወስኜ ከእናንተ ጋር ይህንን አዲስ ፓርቲ ለመመስረት መጥቻለሁ ይሉናል። ኢትዮጵያዊ ናቸው ዜጋ ናቸው ትልቅ ሀሳብ አላቸው በሚል ተቀብለን እናስተናግዳለን። በዚሁ መሰረት በወቅቱ የነበረውን አሰራርም አቶ የሸዋስ አብራርተዋል። ማንንም አልገፋንም። በዚህ መንገድ የዚህ ፓርቲ አባላትም ራሷቸው አቶ ሰለሞንንም ጨምረው እኛ ጋር መጥተው ተነጋግረው ደንቡን ፕሮግራም ወስደው በየኮሚቴዎቹ አባሎቻቸውን ደልድለው ሲሰሩ ነው የቆየው ፓርቲው እስኪመሰረትም ድረስ ምንም ያሉት ነገር የለም። አሁንም እሳቸው ብቻ ናቸው ወይስ አባሉ ነው ይሄንን የሚለው? ይህ እንግዲህ የሚዲያዎች ስራ ነው የሚሆነው። እኛ በምናውቀው አባሉ የአጥፓ አባል እኛ ባለን መረጃ በየወረዳው ተወክሎ መጥቶ ጉባኤ ላይ ሁሉ መሳተፋቸውን አመራር ላይ ሁሉ መወዳደራቸውን እናውቃለን። ስለዚህ በእያንዳንዱ የፓርቲ ጉዳይ ጣልቃ አንገባም። ይሄ አዲስ ፓርቲ የተለያዩ ስብስቦችና ግለሰቦች ቢመሰረቱትም አዲስ ፓርቲ ነው። ምርጫ ቦርድ የሚያስተናግደው እንደ አዲስ ፓርቲ ነው። ወደፊት የሚመጡትም ፓርቲዎች የራሳቸውን ጣጣ ጨርሰው የሚወጡት በራሳቸው መንገድ ነው። ስለዚህ የእሳቸውን በተመለከተ እንግዲህ ከአባሎቹ ጋር ነው መነጋገር የሚገባ ነው። አቶ ሰለሞን ታፈሰ ግን ይህን አይቀበሉም። እኛ ግን ውደት አናደርግም፣ ደንባችን አይፈቅድም። ታሪክም ትውልድም ይጠይቀናል የሚል ሀሳብ ነው ያለን። የፓርቲውን ዓላማ የማያውቁ በተለያየ ግንኙነት የሚገናኙ እዛ ሄደው በራሳቸው ጊዜ እኛ ሳንወክላቸው በደብዳቤ ሳንወክላቸው በአካል ሳንወክላቸው እዛ ይሄዱና ተዋውደናል ብለው መግለጫ የሰጡ ሰዎች አሉ። እኔም በአካል እኮ ከነሱ ጋር ተገናኝቼ ውህደት አይፈቅድም በውህደት አንሄድም። የእኛ ደንባችን የሚፈቅድልን ቅንጅትና ህብረት ይፈቅዳል። ለዚህ ለሀገር የሚሰራ ለህዝብ የሚሰራ ፓርቲ ከማንኛውም ፓርቲ ጋር በርዕዮተ ዓለም የምንመሳሰል አገር አቀፍ ይሆን የህዝብ ተቀባይነት ካላቸው ፓርቲ ጋር እንሰራለን ብለን ማዕከላዊ ምክር ቤቱ የወሰነው ውሳኔ ነው። ከዚህ ውጭ ግን እኛ ውህደት ውስጥ የገባ ነው ከነሱ ጋር እንትን ያልነው የለም። ከቅርብ ጊዜ ወዲህ አንዳንድ ፓርቲዎች ሌሎችን አባሎቻችንን አስኮበልላችሁ የሚል ክስ ሲሰነዝሩ ይሰማሉ። ለአቶ የሸዋስ ይህን በተመለከተም ጥያቄ አንስቼላቸው ነበረ። ማንም ግለሰብ የፈለገውን የፓርቲ መርሃ ግብር ወዶና ፈቅዶ ሊቀበልና ሊታገል የዜግነት መብቱ ነው ሲሉ አጭር ምላሽ ሰጥተውኛል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አዲስ የኢሚግሬሽን እቅድ ትላንት ይፋ አድርገዋል። እቅዱ በየዓመቱ በዕጣ የሚሰጠው ዲቪ ሎተሪ ወይም ግሪን ካርድ ሎተሪ እንዲቆም፣ የአሜሪካ ዜጋ ስፖርት ስፖንሰርነት ለቤተሰብ አባል የሚሰጠውን ቪዛ ቁጥር በከፍተኛ ደረጃ እንዲቀንስና ይገባቸዋል ወይም ይመጥናሉ በሚል መስፈርት የሚሰጠው ቪዛ ቁጥር እንዲጨምር የሚጠይቅ ነው። ዲሞክራቶች ግን ይህ እቅድ በልጅነት ያለ ሕጋዊ ሰነድ ወደ ዩናይትድ ስቴትስ የገቡትን ሰባት መቶ ሺህ ሰዎች እጣ ምን እንደሚሆን መፍትሄ አይሰጥም በሚል አጣጥለውታል። የዋይት ሀውስ ዘጋቢያችን ፓትሲ ዊዳስኳራ ያጠናቀረችውን ዘገባ ቆንጅታ ታቀርበዋለች። በዩናይትድ ስቴትስ ብሔራዊ የሳይንስ ቦርድ መረጃ መሰረት አሜሪካ ውስጥ በሳይንስና በምህንድስና ዘርፍ የተሰማሩ በኮሌጅ ደረጃ የተማሩ ሰራተኞች ውስጥ 30 ከመቶ የውጭ ሀገር ተወላጆች ናቸው። ሚስተር ትራምፕም የሚፈልጉት እንዲህ ያሉት በጣም የተማሩ የውጭ ሀገር ሰዎች በብዛት እንዲገቡ ነው የአሜሪካውያንን የደሞዝ ክፍያ የሚያስጠብቅ የአሜሪካን እሴቶች የሚያስተዋውቅ ከዓለም ዙሪያ ምርጦቹንና እጅግ ብሩሆቹን የሚስብ አዲስ ህጋዊ የኢሚግሬሽን ሥርዓት ነው። ዩናይትድ ስቴትስ በየዓመቱ አንድ ነጥብ አንድ ሚሊዮን ህጋዊ ቋሚ የመኖሪያ ቪዛ ግሪን ካርድ ትሰጣለች ከእነዚህ ውስጥ የሚበዛው የሚሰጠው በሙያቸው ወይም የሥራ ቅጥር አግኝተው ከሚመጡት ይልቅ አሜሪካዊ ዜግነት ያለው ቤተሰብ ላላቸው ነው። ሚስተር ትራምፕ ታዲያ የሚፈልጉት ቤተሰብ አመልክቶላቸው የመኖሪያ ፈቃዱን የሚያገኙት ቁጥር ተቀንሶ እሳቸው እንዳስቀመጡት ይገባቸዋል፣ ይመጥናሉ በሚል መስፈርት እየታየ የሚሰጣቸው ቁጥር እንዲጨምር ነው። በሰብአዊነት የሚሰጠው ለምሳሌ ጥገኝነት ለሚጠይቁ፣ ለስደተኞች የሚሰጠው የመኖሪያ ፈቃድ በግማሽ እንዲቀንስ ይፈልጋሉ ፕሬዝደንቱ። በየዓመቱ በሎተሪ እድል የሚሰጠው ዳይቨርሲቲ ቪዛ የሚባለው መርሃ ግብር ግሪን ካርድ ሎተሪ ተብሎም ይጠራል። እሱም እንዲቀር ይፈልጋሉ ፕሬዝደንቱ እንዳመጣ እያነሱ በዘፈቀደ መቀበል ከአሜሪካ እሴቶች ጋር የሚጣረስ አሰራር ነው። ሚስተር ትራምፕ አዲሱን የኢሚግሬሽን እቅዳቸውን ቢልድ አሜሪካ ቪዛ አሜሪካን እንገንባ ቪዛ ብለው ሰይመውታል። የመኖሪያ ቪዛ ለማግኘት የሚያመለክቱ ዕድሜ፣ የእንግሊዝኛ ችሎታ፣ የትምህርት ደረጃ፣ የስራ ዕድል ያገኙ ወይም አሜሪካ ውስጥ መዋለ ነዋይ ለማፍሰስ ቃል የሚገቡ መሆናቸው ሚዛን ላይ ይውላል። የአሜሪካ ታሪክና መንግሥት እውቀት ፈተናም ይጠብቃቸዋል። ዲሞክራቶች ግሪን ካርድ በይገባዋል መንገድ መስጠት ትክክል አይደለም በማለት የፕሬዝደንቱን እቅድ ውድቅ አድርገዋል። ናንሲ ፐሎሲ የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አፈጉባኤ In the history of our country or without merit because they don't have an engineering degree. <laughs> በዩናይትድ ስቴትስ ታሪክ እስካሁን ሀገራችን የመጡ አብዛኛዎቹ ሰዎች የምህንድስና ዲግሪ ስለሌላቸው አይመጡንም ነው የሚሉት። ዲሞክራቶች የፕሬዝደንቱን እቅድ የሚቃወሙት በዚህ ብቻ ሳይሆን በልጅነታቸው ያለ ሕጋዊ ፈቃድ የገቡትን ሰባት መቶ ሺዎቹን የውጭ ሀገር ሰዎች ጉዳይ መፍትሄ የማይሰጥ በመሆኑም ጭምር ነው። የኬቶ ተቋም የኢሚግሬሽን ፖሊሲ ተንታኝ ዴቪድ ቢር አስተያየታቸውን ይሰጣሉ። This is not something that has any path to becoming a law. ይሄ በምንም አይነት ሕግ ሆኖ ለመውጣት የሚችል አይደለም። እሳቸውም በንግግራቸው መጨረሻ ላይ ጠቆም አድርገዋል። ኮንግረስ ሕግ አድርጎ ባይደነግገው እንደገና ገና ፕሬዝዳንትነቱንና የተወካዮች ምክር ቤቱን ስንቆጣጠር እንደነግገዋለን ብለዋል። ሁለት ዓመት ሙሉ በእኚህ ፕሬዝዳንትና ሙሉ በሙሉ በሪፓብሊካውያኖች በተያያዘ ኮንግረስ አሳልፈናል። ኢሚግሬሽንን በተመለከተ አንድም ያከናወኑት ነገር የለም። የአሁኑ ዕቅዳቸውም ምንም እድል አይኖረውም። አዲሱ የፕሬዝደንቱ የኢሚግሬሽን እቅድ የረቀቀ እውቀት ለማይጠይቁ የስራ አይነቶች ያለውን የሰራተኛ እጥረት እንዴት መወጣት እንደሚቻል መልሱን አላስቀመጠም። በባፋሎ ዩኒቨርሲቲ የኢሚግሬሽን ህግ ፕሮፌሰር ሪክሱ ያስረዳሉ። ኢንዱስትሪ ኮምፕሌይኒንግ ወርከር ሾርቴጅስ ኦር ኢንዱስትሪዎች የሰራተኛ እጥረት እንዳለባቸው ሮሮ እያሰሙ ናቸው። ለግንባታም ይሁን ለግብርና፣ ወይም የስጋ ውጤቶች ማሸግ ስራ የውጭ ሀገር ሰዎችን እየፈለጉ ናቸው። ለእነዚህ የስራ መስኮች ብዙ ሰራተኛ ያስፈልጋል። በከፍተኛ እውቀት የሰለጠኑ ባለሙያዎች ላይ ያነጣጠረ የኢሚግሬሽን ስርዓት ምንም እንኳን ጠቃሚ ቢሆንም ለዝቅተኛ ደረጃ ሰራተኛ ችግሩ መፍትሄ አይሆንም። ፕሬዚደንት ትራምፕ ሜክሲኮን በሚያዋስነው ድንበር ላይ አጥር መገንባት አለብን ማለታቸውንም ገፍተውበታል። ያን ወጪ ለመሸፈን እንዲረዳ ድንበር ከሚያቋርጡ ክፍያ የሚሰበስብ ድርጅት እናቋቁማለን ብለዋል። በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ናይልሳትም ላይ እንዲሁ ቪኦኤ 24 ላይ ያለን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ወደ ተከታዩ ዘገባ አለ። ሞምባሳ ኬንያ ሲካሄድ የቆየው የኢትዮጵያና የኬንያ የጋራ ድንበር ስብሰባ ዛሬ ተጠናቋል። በስብሰባው ላይ በሁለቱ ሀገሮች መካከል ያሉ የድንበር ምልክቶችን ለማድረስ ስምምነት ላይ ተደርሷል። ገልሞ ዳዊት ከናይሮቢ ተጨማሪ ዘገባ አለው። ግንቦት አምስት 2011 ዓ ም ጀምሮ እስከ ዛሬ ሲደረግ በነበረው ውይይት የኢትዮጵያና የኬንያ ተወካዮች ተሳትፈዋል። በውይይቱም ሁለቱ ሀገሮች በጋራ ድንበሮቻቸው ላይ ያሉትን ምልክቶች ለማደስ መስማማታቸውን በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር መለስ አለም ለአሜሪካ ድምፅ ገልጸዋል። በውይይቱ የተደረሱት መግባባቶች አንደኛ፣ በሁለቱ ሀገሮች መካከል ያለው የድንበር የሚለያይበት ችካል እስካሁን ሀምሳ አምስት ብቻ ነው የተሰራው ቅኝት የተደረገበት በተነቀለበት በተንቀሳቀሰበት ቦታም እንዲተከል የደረገው ይህ እንግዲህ ከሁለት ሺ አስራ ሶስት አመተ ምህረት ጀምሮ የነበረ ነው። ስለዚህ የተደረሰው መግባባት ቅኝትና ችካል በተቀመጠበት ቦታ በተነቀለበት ቦታ እዛው ቦታ ላይ በነበረበት ሁኔታ ላይ የመትከል ስራ እንዲሰራ በያዝነው ዓመት በሁለት ወራት ውስጥ ሰኔና ሐምሌ ስልሳ ሁለት ኪሎ ሜትር አካባቢ ቅኝት ለማድረግ በዚህም ሀምሳ አራት ችካሎች ለመለየት ለመፈተሽና ለመትከል ነው። ሁለተኛ ህብረተሰቡ ይሄ እንደዚህ አይነት ስራ ሲሰራ አዲስ የድንበር ማካለል የሚሰራ እንዳይመስለው ለማድረግ የማስተማር ስራ መከናወን አለበት። እንደዚህ አይነት ድንበር ችካሎችን የመፈተሽና የማስተካከል ሲሰራ የተለያዩ የራሱ ፈተናዎች አሉ። አንዳንዱ እንግዲህ የድንበር ችካሎቹ ከተተከሉ ረዥም ጊዜ በማስቆጠራቸው ምክንያት በአካባቢ አየር ለውጥ ቦታቸውን ማግኘት አደጋች ይሆናል። አንዳንዶቹም በየአካባቢዎቹ ባሉ ነዋሪዎች የተነቀሉ ናቸው፣ ስለማያውቋቸው ትርጉማቸው ምን ማለት እንደሆነ። ሌሎቹም ደግሞ እነዚህ ችካሎች የተተከሉባቸው ቦታዎች እንደዚህ የተለየ ሚስጥር ያላቸው የተደበቀ ነገር ያላቸው አድርገውም ስለሚገምቱ ይነቅሏቸዋል። አንዳንዴ በመኪናም ሄደ በጋማ ከብት እየሄድክ የምትሰራበት ስራ ነው። በጣም አድካሚ ነው። የጸጥታው ሁኔታ ማስቸጋሪ የሚሆንበት ወቅት አለ። ቀን ሙሉ ዞረህ የማሳገኝበት ወቅት አለ እና የጸጥታው ሁኔታ የተጠናከረ እንዲሆን ለዛም የሚሆን የበጀት ስራ በጀት እንዲመደብ ለማድረግ ውሳኔዎችም ተላልፈዋል። የአሁኑ ስምምነት ኢትዮጵያና ኬንያ እንደ አውሮፓውያን አቆጣጠር በ1970 ዓ ም የድንበር ምልክቶችን በየአምስት ዓመት ለመቃኘት የተስማሙበት አካል መሆኑን አስረድተዋል። አቶ መለስ አክለው ኢትዮጵያና ኬንያ በሚጋሩት የ890 ኪሎ ሜትሮች ድንበር 625 የድንበር ምልክት ተክለው የነበሩ ቢሆንም አሁን ግን ብዙዎቹ ጠፍተው እስካሁን በተደረገው ቅኝት 55ቱ ብቻ በቦታቸው እንደተገኙ ተናግረዋል። ለመሆኑ የድንበር ምልክት ችካሎች ሚና ምንድን ነው? አምባሳደር መለስ መልሳላቸው፣ አገር የሚባለው እኮ አንደኛው የመሬት ግዛት እኮ ነው። የህዝብ ብዛት ከእስከ የሚባል መሬት እና ሌሎችንም መመዘኛዎች ይይዛል እና አንድ ሀገር ከየት ተነስቶ የት ቦታ ድንበር እንዳለው ለመለየት ያስችላሉ። ይህንን መሰረት አድርጎ የመሰረተ ልማት ግንባታ፣ ከታክስ ጋር የተያያዙ ነገሮች፣ የጸጥታ ጉዳዮችንም ሊሰሩ ያስችላል። የኢትዮ ኬንያ የጋራ ድንበር ቴክኒካል ኮሚቴ ስብሰባ ከ2003 ዓ.ም ጀምሮ በኬንያና በኢትዮጵያ መካከል ሲደረግ የነበረ መሆኑም ታውቋል። ለአሜሪካ ድምፅ ግልሙ ዳዊት ከናይሮቢ ተከታዩ ዘገባ ወደ ድሬዳዋ ይወስደናል። ገልሞ ዳዊትን አመሰግናለሁ ለናይሮቢ ዘገባው። በማንነታችን ጥቃት እየደረሰብን ነው ያሉ የተወሰኑ የአማራ ክልል ተወላጅ ተማሪዎች የድሬዳዋ ዩኒቨርሲቲ መፍትሄ ሊሰጠን አልቻለም ሲሉ ቅሬታ አሰምተዋል። ከእሁድ አንስቶ ጥቃት እየተፈጸመብን ስለሆነ ዩኒቨርሲቲው መፍትሄ ይስጠን ወይም ወደ የቤተሰቦቻችን ይመልሰን ብለዋል ተማሪዎቹ። አዲስ ቸኮል ከድሬዳዋ ተጨማሪ አለው እሁድ ዕለት የኦሮሞ ክርስቲያን ተማሪዎች የገዳና መስቀል ምልክት ያለው ካናቴራ ለብሰው ወደ ዩኒቨርሲቲው ግቢ ሲገቡ በዩኒቨርሲቲው ጥበቃዎች አናስገባም እንደተባሉ ና በዚህ የተነሳ መጀመሪያ ከጸጥታ ኃይሎች ጋር የተፈጠረው ግጭት ቆይቶ ከሌሎች ተማሪዎች ጋር እንደቀጠለ የዩኒቨርሲቲው ተማሪዎች ና የዩኒቨርሲቲው የኮሚኒኬሽን ዓለም አቀፍ ግንኙነት ዳይሬክተር ወይዘሪት መቅደስ ካሳሁን ያስረዳሉ። በግጭቱ ሁለት ተማሪዎች የከፋ ጉዳት ደርሶባቸው ሆስፒታል እንደተኙ ተማሪዎችና ዩኒቨርሲቲው ተናግረዋል። ዩኒቨርሲቲው የተፈጠረው ግጭት የቡድን ጸብ ነው ነው ቢልም ተማሪዎች ግን የብሔር ተኮር ጥቃት ነው ይላሉ። ሰኞ ለታ የተመታው አንደኛው ልጅ ዶርም ቁጭ ብሎ ሲያነብ ላይብራሪ መህድ ፈራ እህዶ ማንበብ ፈራ። ያለው አማራጭ ዶርም ውስጥ ማንበብ ነው። ማክሰኞ ፈተና አለ ተብሎ ሰኞ ሲያነብ ተደበደበ። እንደዚህ አይነት ኮንዲሽን ነው ያለ ነው። ብዙ ልጆች ካሁን በፊትም ኮማንድ ፖስት የነበሩ ልጆች ተጭረው እዚህው ራሱ ራሱ ተጭረው በተማሪ ህብረት ውስጥ የኮማንድ ፖስት ልብስ ለብሰው የደንብ ልብስ ለብሰው እኛን ሲያሳድዱ የነበሩ ብዙ ልጆች አሉ ከትምህርት ታግደዋል። ያ ማለት ውጤት አልሞላላቸው ብለው ግን ግቢ ውስጥ ተቀምጠው እኛን ሲበጠብጡ የነበሩ ብዙ ተማሪዎች አሉ። ኮማንድ ፖስት ያልሆኑትንማ ግቢውና እግዚአብሔር ይቁጠረው። ትናንትና ውሳኔ ነበረ፣ ማለት ግቢው ፕሬዚዳንቱ ራሱ ተቀምጦ የወሰነ ውሳኔ ነበረ። እዚህ ውሳኔ ላይ ሲወሰን ምንድነው የተባለው? ተማሪዎች ነገ ጠዋት ክላስ እንዲጀምሩ የተጠየቁ ጥያቄዎች ሳይመለሱ እንዴት ክላስ ይጀመራል ሲባል በቃ የብሔር አይደለም፣ የቡድን ጠብ ነው፣ እሱን እናስተካክላለን፣ ነገ ጧት ክላስ ይጀመር ተባለ። ይሄ የሄደ ተማሪ ደግሞ ሁሉም ያውቀዋል የብሔር ግጭት እንደሆነ ከነሱ ይልቅ ተማሪው በደንብ ጠንቅቆ ያርቀዋል። እነሱም ያውቁታል፣ ልጆቹን ላለማስወጣት ፈልገው እንጂ ያቁታል። ተማሪዎቹ በዩኒቨርስቲ አስተዳደርም እምነት እንደሌላቸው ነው የሚናገሩት። ብሔር ውጭ ያለውን ተማሪ የመቀጥቀጥ ስራ ምንም በማያውቀው ምክንያት ከምን ተጀመረ? መለያ ከማስቆም ተጀመረ። የጅማ አባ ጅፋር መለያ እዚህ የተለበሰ የባህር ዳር ከነማና የፋሲል አጼዎቹ የሚል ማለት ይከለከላል። ከሱ ተጀመረ ባል ተማሪው ራሱ መሸማቀቂያ ለምን ይሆናል? መለያ እንዴ ኩራት መሆን የሚገባው ነገር መሸማቀቂያ መሆን ይገባዋል? አይገባም። ከዛ በፊት ደግሞ አሁን ከሁለት ወር በፊት የተጀመረ ትልቅ ጥል ምናምን የግቢ አስተዳደርም የተማሪ መሰራረት እዚህ ያሉ ህብረቶች በሙሉ ያውቃሉ። ግን ምንም አይነት እርምጃ ለመውሰድ ፈቃደኞች አይደሉም። ምክንያቱም የጥፋት ተባባሪ ስለሆኑ ምንም አይነት መፍትሔ ከመስጠት ይልቅ ዝምታን መረጡ። አሁን ግን እኛ እዚህ ጋር ወጥተን አንድ ላይ ተሰብስበን ስንወጣ ብዙ ጥያቄ አቀረብን፣ ሰብስበው የመፍትሔ ሀሳቦች ብለን ያሰብናቸውን እንደተማሪ አቀረብንላቸው። እነሱ ግን ምንድን ያሉት የፖለቲካ ፓርቲዎችን አላማ እያካሄዳችሁ ነው። ከጀርባችሁ እንደዚህ እናንተ መጠቀሚያ እያደረጋችሁ ነው። ይህ ማለት ማለት ነው፣ አልተበደላችሁም። እናንተ ለሰዎች እንትን እየሆናችሁ ነው ማለት ነው። ስለሆነ እኛ ዛሬ ያው ከግቢ ወጠንላችኋል። በቃ ውስጥ ምንም አይነት ማረጋገጫ የለንም። አስተዳደሩ እኛን አይወክልም። ዩኒቨርሲቲው የሃይማኖት አባቶችንና የአስተዳደሩን አመራሮች ያሳተፈ የውይይት መድረክ አዘጋጅቶ ነበር። በውይይቱ ተሳታፊ የነበሩት የድሬዶ አስተዳደር የሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ብርሃናት ቀለመወርቅ በውይይቱ ተደርሶበት ስለነበሩ መግባባቶች እንዲህ ይላሉ። ቁርስም ምሳ ማንበላም ብለው ነበረ። በመጀመሪያ መክረን ራሳችን መጀመሪያ አትጉዱ ብለን በብዙ ምክርና በብዙ ውይይት በኋላ አንደኛው ምሳ እንዲበሉ አስተዝገን ወደ ምሳ ወደ አደረሽ ያስገባራቸው በሁለተኛ ከዛ መልስ ሲመለሱ ያቀረቧቸው ጥያቄዎች ነበሩ። አንደኛ ያው ዶርም ልክ አይደለም፣ ተቀላቅለን አንድ ላይ ነው ያለነው። መብራት እያጠፉ እየጎዱን ያሉት እኛ ከነሱ ጋር መኖር አንችልም። ትምህርቹ መስተዳደር ጥያቄያችንን በአግባቡ እየመለሰልን አይደለም። እንደገና ሳናጠፋ በፖሊስ እንደበደራለን። የሚያጠፉ ሰዎች ደግሞ ምንም የሚደረጉት ነገር የለም። ስለዚህ ከምንሞት ወደ ሀገራችን እንገባለን ነው ጥያቄው። እና ለዚያ ደግሞ የብሎክ ተለይቶልን ትምህርታችን እስከሚጨርስ የዚህን አመት እንስን እስከሚዘጋ ድረስ ዞር እንዳይሉን ፍሎኩ እንዳይሉን ስያቶች ያንን በእርግጥ መጀመሪያ አይቻልም ተብሎ ነበር። ትምህርቱ ፖሊሲ አናዳ ነበር ያሉት። ያው ብዙ ባለስልጣኖች ነበሩ በዚህ መጀመሪያ። ሁሉም አምኖበት ሌላ አማራጭ የሌለ አሁን ብሎክ እየተለየ እየተሰራላቸው ነው ያለው። በዚህ ይደረግላቸው አንብለን ተማሪውን አረጋግተን ወደ ትምህርት ቤት እንዲገቡ አድርገን ነው ትናንት የተመለስነው። የዩኒቨርሲቲ የኮሚኒኬሽን እና ዓለም አቀፍ ግንኙነት ዳይሬክተሯ ወይዘሪት መቅደስ ካሳሁን የተማሪዎች ማደሪያ ህንፃን ስለመለየት የደረስንበት ስምምነት የለም ይላሉ። ስለ ግቢ ወቅታዊ ሁኔታ ከተማሪዎች ጋር ስለተደረገው ውይይትና ስለ ትምህርት መጀመር እንዲህ ብለውናል። እኛ እንደ ዩኒቨርሲቲ ሁሉም ተማሪ እዚህ ሲኖር ተሳስቦ አንድ ላይ ሆኖ በጋራ እንዲኖር ነው ብሎክ የመለየቱ ጉዳይ እንደማይሆን ግን ተማሪዎች ስጋት ካለባቸው ስጋታቸውን አብረን ተባብረን ስጋታቸውን ለማስወገድ እንደምንጥር እሱን ተነጋግረናል። ተማሪዎች አካዳሚካሊ ዲስሚሳል ፎር ጉድ የተባሉትን ለይቶ አስወጥቷል። ግን አሁንም የቀሩ ተማሪዎች ካሉ የራሱን ጥረት ወስዶ ግቢው ያንን ለማድረግ ዝግጁ ነው። ለተማሪዎችም በተደጋጋሚ ሲገለጽ የነበረው ከውይይቱ እኛ የራሳችንን ጥረት አድርገን ዩኒቨርስቲው ሰላማዊ እንዲሆን ማድረግ ነው። ዩኒቨርስቲው ፕሬዝዳንት ጀምሮ ሁሉም አመራሮች ያንን ልናረጋግጥላቸው ወደናል። እሱንም ነግረናቸዋል። የነበሩ ችግሮች እንዳሉ ያው ከላይም ከመድረኩም ተገልጿል። የነበሩ ችግሮችን ግን በሂደት የሚፈቱ ይሆናሉ። እኛ እንሰጋለን የሚለው ነው። አንተም እንዳነሳኸው ቅድም እሱን ለማድረግ ደግሞ ከተማ አስተዳደር ጋር ተነጋግረን በቂ የሆነ የሴኪዩሪቲ ኖሮ ሴፍቲያቸው እንዲጠበቅና ትምህርታቸው ላይ ፎከስ እንዲያደርጉ እሱን እያደረግን ነው አድርገናልም። ሌላው ግን ከመማር ማስተማር ጋር ተያይዞ የተነሱ ማንኛውንም ጥያቄዎች በሂደት እንፈታለን። ይሁንና አሁንም ድረስ ዩኒቨርሲቲ ውስጥ አናድርም ያሉ ተማሪዎች ከስላሴ ቤተክርስቲያን ፊት ለፊት ጥላ ስር ተሰብስበው ይታያሉ። ሌሎች የተወሰኑ ተማሪዎችም ወደ የቤተሰቦቻቸው እንደሄዱ እዛ ያነጋገርኳቸው ተማሪዎች ይገልጻሉ። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ አዲስን በዘገባው እናመሰግናለን። የብዙ የአፍሪካ ሀገሮች መንግስታት መንግስታዊ ያልሆኑ ድርጅቶችን አግባብነት በሌላቸው ገደቦች ለማጨናነቅ አልመው ባወጧቸው ሕግጋትና ፖሊሲዎች ሲቪል ማህበረሰቡን እየጎዱ ናቸው ሲል የዲሞክራሲ ተቋሙን ፍሪደም ሃውስ አስገንዝበዋል። ፍሪደም ሃውስ በሪፖርቱ ስትመራበት የቆየውን አፋኝ አዋጅ ሰርዛ በተሻለ አዋጅ የተካቸው ኢትዮጵያ ለአህጉሪቱ ምሳሌ ይሆናለች ብሏል። ካሮል ጌንስበርግ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። ቢሮ ዋሽንግተን የሆነው ፍሪደም ሀውስ ባለፈው ማክሰኞ ይፋ ያደረገውን ሪፖርት ያጠናቀሩት ጋድፍሪ ሙሲላ በአፍሪካ ሀገሮች መንግስታዊ ያልሆኑ ድርጅቶች ላይ የተጣሉት ገደቦች ህዝባዊ ድርጅቶችና ዜጎች መንግስታትን በተጠያቂነት የመያዝ አቅም እንዳይኖራቸው ያደርጋል፣ ለሰብዓዊ መብቶች ከበሬታ የመሟገት ጉልበታቸውንም ያሰለስላል ብለዋል። አክለውም መንግስታቱ በእነዚህ ገደቦች ብቻ የሚወሰኑ አይደሉም። የዜጎች ነፃነቶችን፣ ሌሎችን የሚያፍኑባቸው ልጓሞችንም ያጠብቃሉ ነው ያሉት። ነጻነት በአደጋ ላይ በአፍሪካ መንግስታዊ ያልሆኑ ድርጅቶችን የሚገድቡ እርምጃዎች መስፋፋት በሚል ርዕስ የወጣው የፍሪደም ሀውስ ሪፖርት እንደ አውሮፓውያን አቆጣጠር ከ2004 ዓ ም ጀምሮ በአህጉሪቱ የሲቪል ማህበረሰብ ተቋማትን በተለይም በሰብአዊ መብቶችና በአስተዳደር ነክ ጉዳዮች ላይ የሚሰሩትን ለመገደብ የተወሰዱ እርምጃዎችን ተመልክቷል። የተቋማቱን የውጭ ሀገር ሰራተኞች የስራ ፈቃድ ምዝገባ፣ ማወሳሰብ ወይም መገደብ እንዲሁም ተቋማቱ ከውጭ የሚያገኙትን የገንዘብ ድጋፍ መቆጣጠር የመሳሰሉ እርምጃዎችን የወሰዱ ሀገሮችን የፍሪደም ሀውስ ሪፖርት ዘርዝሯል። አልጀሪያ፣ ቡሩንዲ፣ ግብጽ፣ ኢትዮጵያ፣ ሩዋንዳ፣ ሴራሊዮን፣ ደቡብ ሱዳን፣ ሱዳን፣ ታንዜኒያ፣ ቱኒዥያ፣ ዩጋንዳ እና ዛምቢያን የጠቀሰው የፍሪደም ሀውስ ሪፖርት ኢትዮጵያ ከ10 ከመቶ በላይ ገቢያቸውን ከውጭ ሀገሮች የሚያገኙ የበጎ አድራጎት ድርጅቶች በፖለቲካዊና በመብት ከበሬታ ጉዳዮች ላይ እንዳይሳተፉ አፍኖ የቆየውን የቀደመውን አዋጅ የሚተካ አዲስ አዋጅ በቅርቡ መደንገጓን አውስቷል። የቀደመውን አዋጅ ጭራቃዊ ሲሉ ለቪኦኤ የገለጹት የፍሪደም ሀውሱን ሪፖርት አጠናቃሪው ጋድፍሪ ሙሲላ የመብት ቡድኖች ምንም አይነት የተሟጋችነት ስራ እንዳይሰሩ ሸብቦ መቆየቱን አስታውሰዋል። ጠቅላይ ሚኒስትር አብይ አህመድ መሪነቱን መያዛቸውን ተከትሎ የመንግስታዊ ድርጅቶችንና የሕዝብን ፍላጎትና ድምፅ በግብአትነት ያካተተ አዲስ አዋጅ በማውጣቷ ኢትዮጵያ ለአህጉር አፍሪካ ብሩህ ገጽታ ፈንጥቃለች ብለዋል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት የኢትዮጵያ ዲሬክተር ሌስሊ ሪድ አዲስ አበባ ውስጥ ባለፈው ሳምንት በሰጡት ቃልም በቀደመው ሕግ የነበሩ ፈተናዎችን አስታውሰዋል። But as you know, the environment for CSOs worsened following the 2005 elections. እንደምታቆት ከ ምርጫ በኋላ ለበጎ አድራጎት ድርጅቶች የስራ ነበር ከዚያ በ2001 የወጣው የበጎ አድራጎትና ማኅበራት አዋጅ ደግሞ እየተነቃቃና ዜጎች በአላማ ከፖለቲካ መሪዎች ጋር እንዲገናኙ መድረክ ሲፈጥር የነበረውን የሲቪል ማህበረሰብ አቅም በእጅጉ የቀነሰ ነበር። ስራችሁን በአግባቡ እንዳትሰሩ ከባድ ችግር ሆኖ እንደነበር ለእናንተ መናገር አያስፈልገኝም። ስለዚህ በአንድ በኩል ዩኤስኤአይዲ ከሲቪል ማህበራት ጋር በቅርበት ብዙ መስራት ይፈልግ የነበረ ሲሆን በሌላ በኩል ደግሞ በኢትዮጵያ የነበረው ሁኔታ ለሲቪል ማህበራቱ የማያሰራ ሁኔታ ፈጥሮ እንደነበርም ይታወቃል። ሆኖም ቀጥተኛና ተዘዋዋሪ የገንዘብ ድጋፍ በማድረግ ከሀገር ውስጥ የሲቪል ማህበራት ጋር የምንሰራባቸውን መንገዶች ለማስፋት ጠንክረን ሰርተናል። መጀመሪያ በአቅም ማጎልበት ፕሮጀክቱ ማሳካት የፈለገው የአገር ውስጥ የሲቪል ማህበራት ተቋም ጠንክረው በዚያ አፋኝ ሁኔታ ግቦቻቸውን እንዲያሳኩና እንደኛ አይነት ገንዘብ ለጋሾች የሚፈልጉትን ግልጽነትና ተጠያቂነት መስፈርት እንዲያሟሉ ማድረግ ነው። በቅርቡ የወጣው አዋጅ አበረታች መሆኑንም ነው ሌስሊ ሪድ አስከትለው የተናገሩት። በፖለቲካ መግለጫዎቻቸው መንግስት የሲቪል ማህበራትን እንደሚቀበል እና በኢትዮጵያ የልማት ጉዞ ገንቢ ሚና እንደሚኖረው እንደሚጠበቅም ሰምተናል። ይህንን እኛም በደንብ እንፈልገዋለን። አዲሱ አዋጅ እንደተባለው ከሆነ ተስፋ የሚጣልበት ነው። በሚተገበርበትም ጊዜ የተባለውን ተስፋ የሚያሳካ እንደሚሆን ተስፋ አድርገናል። በፍሪደም ሀውስ ሪፖርት ከተገመገሙት ሀያ የአፍሪካ ሀገሮች ውስጥ በአብላጫዎቹ የሲቪል ማህበረሰብ ድርጅቶችን የገቢ ምንጭ ሙልጭ አድርጎ ለማድረቅ ብቻ ሳይሆን ድርጅቶቹን በየከፋ የመንግስታዊ ቁጥጥር አፍኖ ለመያዝ ደንቦች ወጥተዋል ወይም ያሉትን የማጥበቅ እርምጃ እየተወሰደ መሆኑን ነው የጠቆመው። የፍሪደም ሀውስ ሪፖርቱ አዘጋጅ ሙሲላ ከትናንት በስቲያ ማክሰኞ ለቪኦኤ በሰጡት ቃለ መጠይቅ በአፍሪካ ዲሞክራሲ ላይ የተደቀነውን አደጋ ተንትነውታል። አህጉሪቱ ውስጥ የሚንቀሳቀሱ ሀገሮች የህዝብ ዲሞክራሲ ጥያቄዎች ላይ አሉታዊ ተጽዕኖ ሊያደርሱ እንደሚችሉ የፍሪደም ሀውሱ ሪፖርት አቅራቢ ሳያስረዱ አላለፉም። የአፍሪካ መንግስታት እንደ ኤሮፓውያን አቆጣጠር ከ2005 ዓ.ም ጀምሮ የህዝቦችን ነጻነት በተቀነባበረ መንገድ የሚያፍኑ እርምጃዎችን መውሰድ ጀምረዋል። ይህ ደግሞ አሉ ቻይና እግሯን አህጉሪቱ ውስጥ ከማስገባቷና በቅርቡ ደግሞ ሩሲያ ብቅ እያለች ከመምጣቷ ጋር ተገጣጥመዋል ነው ያሉት። የሲቪል ማህበረሰብ ተቋማት ላይ የሚጣሉትን ገደቦች ለመታገል የሚጠቅሙ ያላቸውንም እርምጃዎች ፍሪደም ሃውስ መክሯል። ተቀናጅተው ከፍርድ ቤቶችና ከምክር ቤቶች ጋር ለመስራት የሚያስችሏቸውን መዋቅሮችም አመላክቷል። ተቋማቱ በሚንቀሳቀሱባቸው ማህበረሰቦች ውስጥ ከሀገሬው ጋር ግንኙነታቸውን ቢያደረጁት እነዚህ የባዕድ ተላላኪዎች የሚሏቸውን መርዛማ ወንጀላዎች ለመዋጋት ብርታት ይሰጣቸዋል ሲል ፍሪደም ሀውስ መክሯል። ክብራት ክቡራትና ክቡራን አድማጮች ዝግጅቶቻችን ተጠናቀዋል። በምሽቱ ፕሮዲውሰር ብራን ሃይሉ፣ ቴክኒሽያን ጆ ጊል፣ የማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው አዳነች ፍሳሐዬና ሰሎሞን አባተነን። የትግርኛ ዝግጅት ይቀጥላል። በእኛ በኩል አብራችሁን ስለ ቆያችሁ እናመሰግናለን። ሰላም በደናምሾ።